ከቅርብ ጊዜያት ወዲህ በኦሮሚያ ክልል የአርቲስት ሀጫሉ ሁንዴሳ ግድያን ተከትለው በተፈጠረው አለመረጋጋት የሁለት መቶ ሰዎች ሕይወትን የቀጠፈና የበርካታ ንብረቶች ውድመትን ያስከተለው ግጭት ተስተውሏል። በዚህ ላይ በቀጥታም ይሁን በተዘዋዋሪ ሕግን ተላልፈው ወንጀልን ፈጽመዋል የተባሉ ከሰባት ሺህ በላይ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ይሁንና በዚህ ሂደት ውስጥ የአባላት እስራትና የጽህፈት ቤቶች መዘጋት አጋጥሞኛል ሲል ክስ የሚያቀርበው የኦሮሞ ፌዴራሊስት ኮንግረንስ ኦፌኮ ወንጀለኞች በመለየት ሂደት ውስጥ ጥርጣሬዎቹ በዋናነት ወደ ፓርቲያችን ማተኮሩ አግባብ አይደለም የሚል መከራከሪያንም ያቀርባል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና እንደሚሉት ከሆነም እነዚህ እርምጃዎች ከአርቲስት አጫሉ ሁንዴሳ ግድያ በፊትም የተጀመሩ ናቸው። ሰዎች ይታሰራሉ። ፍርድ ቤትም ሲለቅ ደግሞ ፖሊስ አለቅም ይላል። ዞን ቢሮዎች ተዘግተዋል። አንዳንድ ቦታዎች ለምሳሌ ግንቢ ከዚህ በፊት ተሰብሮ ንብረቱ በሙሉ ተወስዶ ነበር። በተለይ የወረዳ ቢሮ ብዙ ቦታ ነው ተዘጉብን። ለጠቅላይ ሚኒስትሩ ቢሮ፣ ለኢትዮጵያ ሰብአዊ መብት ኮሚሽን ለምሳሌ ወደ ሁለት መቶ የሚጠጉ የታሰሩ አባሎቻችን ሊስት አስገብተን ይጣራልን ብለናል። አጫሉ ግድያ ከመደረጉ በፊት ማለት። ከዚህም በላይ ግን ይላሉ ፕሮፌሰር መረራ ጉድና፣ መንግስት በሀገሪቱ አስፈላጊውን ፍትህ ለማስፈን ከህዝብ ጋር ተቀራርቦ ሊሰራ ይገባል። መንግስት ውስጤም የጠራ አይደለም ችግሮች አሉኝ ብለዋል። ምንም ጥያቄ የለም ህዝቡ በተጓዝኩባቸው ቦታዎች በስፋት የሚያነሳው ትናንት ሲገርፉን፣ ሲያስገርፉን፣ ሲያዘርፉን የነበሩ ሰዎች ናቸው እዚህ የሞሉት እያለ ነው የሚያወራው። ይህ እንግዲህ ለይቴ ማን ነው ስርዓት ተከትሎ ያልሰራው የሚባለውን ከህዝብ ጋር እየተገናኘ ካልሰራው መንግስት የሚወጣው ችግር አይመስለኝም። የኦፌኮ የጽህፈት ቤት ኃላፊና የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታም በዚሁ ላይ ባከሉት አስተያየታቸው አጫሉ ግድያ ወዲህ በፓርቲው ላይ ያነጣጠሩ እርምጃዎች ተጠናክረዋል ነው የሚሉት። ስድስት ዞኖች ላይ አመራሮቻቸው ስለታሰሩ ጽህፈት ቤቶቻችን በሙሉ አቅም እየተንቀሳቀሱ አይደለም። ምስራቅ ሐረርጌ፣ ምዕራብ አርሲ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩ ወለጋ፣ ሰሜን ሸዋ አባሎቻችን እና ከአባሎቻችን ጋር ወይም ደጋፊዎቻችን የሆኑ አስራ ስድስት ሰዎች በጥይት ተገድለዋል። በመንግስት ኃይሎች ነው የተገደሉት። ምሳሌ ምዕራብ ሸዋ ውስጥ ገዳ በዳኔ እድሜው አስራ አምስት አመት የሆነ የያዘው ሞባይል ክፈት አልከፍትም በሚል የጸጥታ ኃይሉ በጥይት መቶ ገሎታል። የኦሮሞ ፌዴራሊስት ኮንግረስ አባል ለመሆኑ ማስረጃ አይደለም፣ ቅርበት ያላቸው ሰዎች ናቸው። ምክንያቱም እድሜው ራሱ አይፈቅድለት። ስለ አባላት ብቻ አይደለም እኛን የሚያሳስብን። እስኤል ኢጣና የሚባል ቀለም ወለጋ ደምቢዶሎ ከተማ ውስጥ ከሌሊቱ አራት ሰዓት ላይ ከዞኑ ፖሊስ ተወስዶ ተገሎ ተጥሏል። እንዲህ አይነት ግድያዎች ይፈጸማሉ። ዘጠኝ የስራ አስፈጻሚ ኮሚቴ አባላቱ በእስር ላይ እንደሚገኙ የሚገልጸው የኦሮሞ ነጻነት ግንባር ሜግ በበኩሉ ተጠርጣሪዎች በህግ በተቀመጠው 48 ሰዓታት ለፍርድ ቤት ሲቀርቡና ጉዳያቸው እየታየበት ያለው ስፍራ ግልጽ የማድረግ ክፍተት እንዳለ ያነሳል። የግንባሩ ቃል አቀባይ አቶ ቀጄላ ምርዳሳ እንደሚሉት የፓርቲው ጽህፈት ቤቶች በሙሉ አቅማቸው እየተንቀሳቀሱ አይደለም። ሰብአዊ መብት ጥሰቶች አሉ፣ መታሰሮች አሉ። ቢሮዎቻችን ተዘግተው ለብዙ ጊዜ የቆዩ አሉ። እንዴት አድርገን ወደፊት እንራመዳለን? በፓርቲዎቹ ቅሬታና አቤቱታ ላይ አስተያየት የሰጡን የኢትዮጵያ ብሔራዊ ምርጫ ቡር የኮሚኒኬሽን አማካሪ ሶሊያና ሽመልስ የኦሮሞ ነጻነት ግንባር ላቀረበው ማመልከቻ የተለያዩ የጸጥታ ተቋማትን ምላሽ ብንጠይቅበትም ከኦፌኮ የደረሰን ጥቆማ የለም ይላሉ። ይሁንና የፓርቲዎቹ ዴሞክራሲያዊ እንቅስቃሴ ላይ አሉታዊ ተጽዕኖን የሚያሳርፉ ጉዳዮች ላይ ቦርዱ ከሚመለከተው አካል ማስተካከያ ይጠይቅበታልም ሲሉ አብራርተዋል። ኦሮሞ ነጻነት ግንባር ኦነግ ደብዳቤ አስገብቷል። ያስገባው ደብዳቤ ግን የሚለው ዘጠኝ አባላቶች የታሰሩብኛል እና የት እንዳሉ ስለማይታወቅ በቦርዱ ታወቅልኝ የሚል ያስገባው። በዛ መሰረት የታሰሩት ሰዎች ሪፖርት የተደረጉት ከአዲስ አበባ ስለሆነ ለአዲስ አበባ ከተማ ፖሊስ ኮሚሽንም ለፌዴራል ፖሊስ ኮሚሽንም ያሉበት ቦታ የሚታወቅ ከሆነ ያሉበትን ቦታ ምን እንደሆነ እና በተለይ ደግሞ ከፓርቲው የፖለቲካ እንቅስቃሴ ጋር ምክንያቱ ብጫ ቦርድ የሚመለከተው ስለሆነ እንቅስቃሴ ጋር ተያይዥ መሆና ለመሆኑም ማረጋገጥ ስለሚገባ ብሎ ደብዳቤ ጠይቋል። እሱን ጠይቀናል። የኦሮሞ ፌደራሊስት ኮንግረስን አስመልክቶ ግን ከኦሮሞ ፌደራሊስት ኮንግረስ የመጣ ምንም አይነት አበቂታ የለም። ለዶቼ ቬሌ ዲ ደብሊው ለተጠናቀረው ዘገባ ስዩም ጌቱ ነኝ፣ አዲስ አበባ።